ቆጴ ቦሪቲን ወልት ዴብና ነጋት ብላ ይህ የአሜሪካ ድምፅ ነው። በ1925 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ ዛሬ እሁድ ታህሳስ 10 2014 ዓ.ም ዝግጅታችን ጀመረ። የህወሓት ታጣቂዎች ይዘዋቸው በነበሩና በቅርቡ በለቀቋቸው የአማራ ክልል ደቡብ ወሎ እና ሰሜን ሸዋ ከተሞች ዘጋቢያችን ተንቀሳቅሶ ያጠናቀረውን ዘገባ ለዛሬ ምሽት ይዘንላችኋል። ኢትዮጵያ ውስጥ ያለውን የለውት ጭናንጭል ኢትዮጵያ ውስጥ ያለውን የመቶ ሚሊዮን ህዝብ ራእይ የሚያደፈርስ ለሰላምና ለእድገት የሚንቀሳቀሰው ስሜቱን በረዶ የሚጥል አደገኛ አካሄድ ነው። የባይደን ገቨርንመንት እንዲያሳስሩ የኔን ረፕሬዘንታቲቮች አቶ ኮንግረስ ለማሳሰብ የጻፍሁት ነው። አቶ ጥበቡ አሰፋ ይባላሉ። በሰሜን ኢትዮጵያ ያለውን ግጭት በተመለከተ ለሚኖሩበት የሜሪላንድ ክፍለ ግዛት ለሚገኙ ሶስት የዩናይትድ ስቴትስ ምክር ቤት አባላት ደብዳቤ ጽፈዋል። ዝርዝሩን ከዜናው በኋላ በሚኖረን ሰፋ ያለ ዝግጅት እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሱዳን ባለፈው ህዳር በተደረገው ወታደራዊ መፈንቅለ መንግስት ላይ የሚደረገው ተቃውሞ የሱዳን ህዝባዊ ዓመፅ የተካሄደበትን ሶስተኛ ዓመት ምክንያት በማድረግ በዛሬ ዕለትም ቀጥሎ መዋሉ ተገልጿል። በካርቱም እና በሌሎች ከተሞች የተካሄደው ተቃውሞ ሰልፍ መፈንቅለ መንግስቱን እና እሱንም ተከትሎ ወደ ስልጣን እንዲመለሱ የተደረጉት የጠቅላይ ሚኒስትር አብደላ ሃምዶክ የህዝቡን ጥያቄ አሟልቶ የመለሰ አይደለም በሚል የሚካሄድ መሆኑ ተነግረዋል። ከተቃውሞ በፊት ትናንት ቅዳሜ ንግግር ያሰሙት ጠቅላይ ሚኒስትር አብደላ ሐምዶክ እንደ ኤሮፓ አቆጣጠር ጥቅምት 21 ከወታደራዊ ቡድኑ ጋር የተደረሰው ስምምነት የደም መፋሰስን ለማስቀረት የተካሄደ መሆኑን ገልጸዋል። አብደላ በንግግራቸው እየተባባሰ ከመጣው የምጣኔ ሀብትና የደህንነት ችግር በተጨማሪ አገሪቱ ወደ በለጠ ቀውስ ልታመራ ትችላለች ሲሉ አስጠንቅቀዋል። ከመፈንቅለ መንግስቱ ወዲህ በተካሄደው ተቃውሞ እስካሁን ቢያንስ 45 ሰዎች ሲሞቱ በመቶዎች የሚቆጠሩ ደግሞ መቁሰላቸውን የሱዳን የሕክምና ባለሙያዎች ቡድን አስታውቀዋል። ከዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን ተገኘ የተባለው አዲስ ሰነድ ዩናይትድ ስቴትስ በመካከለኛው ምስራቅ ያደረገቻቸው የአየር ጥቃቶች ጥልቅ የመረጃ ጉድለቶች የነበረባቸው በመሆኑ በርካታ ሕፃናትን ጨምሮ ለብዙ ሰላማዊ ሰዎች ሞት ምክንያት መሆኑን ኒውዮርክ ታይምስ በትናንት እትሙ አስነበበ። ከ1300 በላይ የሰላማዊ ሰዎችን ሞት መንስኤ ያካተተው ዘገባ መንግስት ኢላማቸውን በትክክል የመቱ ናቸው ሲላቸው ከነበሩት የጥቃት መግለጫዎቹ ጋር የተቃረኑ መሆናቸው በዘገባው ተመልክተዋል። ከተጠቀሱት ዘገባዎች ውስጥ እንደ አውሮፓ አቆጣጠር ሐምሌ 19 2016 በዩናይትድ ስቴትስ ልዩ ኃይል ሰሜን ሶሪያ ውስጥ ተገድለዋል የተባሉት ሶስት የእስላማዊ መንግስት መሪዎች ጋር 85 ተዋጊዎች ተገድለዋል የሚል ዘገባ የወጣ ሲሆን በወቅቱ የሞቱት ግን 120 ገበሬዎችና ሌሎች የመንደሩ ነዋሪዎች እንደነበሩ ተመልክተዋል። እንደ ኤሮፓ አቆጣጠር በ2015 በኢራቅ ራማዲ ውስጥ በእስላማዊ መንግስት ተዋጊዎች ይዞታ ላይ ያልታወቀ ከባድ ነገር ይዞ ይጎትት በነበረ አንድ ሰው ላይ የአየር ጥቃት ተፈጽመዋል። ይሁን እንጂ ያ የተባለው ሰው አንድ ሕፃን ሆኖ ተገኝቷል። በተሳሳተ የእይታ ቅኝት እንዲህ ያሉ ስህተቶች ተደጋግመው የሚፈጸሙ መሆኑም ዘገባው አመልክቷል። ዩናይትድ ስቴትስ አፍጋኒስታንን ለቃ ስትወጣ በቅርቡ በተፈጸመ ጥቃትም ቦምብ ጭኗል በሚል ስህተት በድሮን የተመታው ተሽከርካሪ ውስጥ የነበሩት ሕፃናትን ጨምሮ የአንድ የቤተሰብ አባላት መሆናቸው ታውቋል። ባለፉት አምስት ዓመታት ውስጥ ዩናይትድ ስቴትስ ኃይሎች ከ50 በላይ የአየር ጥቃቶችን በአፍጋኒስታን ኢራቅ፣ እና ሶሪያ ላይ የተፈጸመ ሲሆን የኢላማው ትክክለኝነት እንደተነገረው አለመሆኑም ተገልጿል። ጋዜጣው መረጃውን ከፔንታገን ያገኘው እንደ አውሮፓ አቆጣጠር ከ2017 ጀምሮ መረጃን የማግኘት የነፃነት መብትን ተጠቅሞና ለረዥም ጊዜ መከላከያ ሚኒስቴርን በፍርድ ቤት ተሟክቶ መሆኑ ተመልክቷል። ጋዜጣው መረጃውን ያወጣው አደጋው የደረሰባቸው ከመቶ በላይ የሚሆኑ ቦታዎችን በመጎብኘትና በርካታ ተጎጂዎችን እንዲሁም የአሁኑንና የቀድሞ የአሜሪካ ባለስልጣናትን በማነጋገር መሆኑን አስታውቀዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በዓለም እየተስፋፋ የመጣውን የኮቪድ-19 ኦሚክሮን ቫይረስ አስመልክቶ በርካታ አገሮች እርምጃዎችን መውሰድ መጀመራቸው እየተሰማ ነው። ፕሬዝደንት ጆ ባይደን እየተስፋፋ የመጣውን የኮቪድ-19 ኦሚክሮን ቫይረስ አስመልክቶ መንግስታቸው ምን ለማድረግ እንደተዘጋጀ ለማስረዳት በመጪው ማክሰኞ ለአሜሪካውያን ንግግር እንደሚያሰሙ ተገልጿል። ቫይረሱ በከፍተኛ ሁኔታ በመሰራጨቱ አንዳንድ የከፍተኛ ትምህርት ተቋማት የትምህርት አሰጣጥ መርሃ ግብራቸውን እየቀየሩ መሆኑም ተመልክተዋል። በሚቀጥለው የጥር ወር ለሶስት ሳምንታት ያህል ትምህርት በርቀት ብቻ ለማከናወን የወሰኑት ሃርቫርድ ዩኒቨርሲቲን ጨምሮ አንዳንድ ዩኒቨርሲቲዎች የክፍል ውስጥ ትምህርትን በድረ ገጽ ብቻ ወደማድረግ ማድረግ እያዘነበሉ መምጣታቸውን አስታውቀዋል። በአውሮፓም ቫይረሱ በከፍተኛ ሁኔታ የተስፋፋ በመምጣቱ አንዳንድ መንግስታት ቀደም ሲል እንዲከፈቱ በወሰኗቸው የንግድና የአገልግሎት ተቋማት ላይ አዲስ መመሪያ ማውጣት መጀመራቸው እየተነገረ ነው። በኔዘርላንድ መሠረታዊ አገልግሎት የማይሰጡ የንግድ አገልግሎት ሰጪ ድርጅቶችና ትምህርት ቤቶች በሙሉ እስከ ጥር ወር አጋማሽ ድረስ እንዲዘጉ መወሰኑ ተዘግቧል። እንግሊዝ የቫይረሱ ዋነኛ መስፋፊያ ናት ብለው ያወጁት ጀርመኖች ቫይረሱ ከተስፋፋባቸው አገር የሚመጡ ሰዎች በሙሉ ለሁለት ሳምንታት ራሳቸውን አግልለው እንዲቆዩ አዘዋል። በእንግሊዝ የሚገኙ ሳይንቲስቶች ሆስፒታሎች በህሙማን ከመጨናነቃቸው በፊት መንግስት በቂ ዝግጅት ማድረግ አለበት እያሉ እያስጠነቀቁ መሆኑ ተመልክተዋል። እንደ ፈረንሳይ፣ ቻይና፣ ጃፓን እና የመሳሰሉ አገሮችም በመላው ዓለም እየተስፋፋ የሚገኘው አዲሱን የቫይረስ ዝርያ ለመቋቋም የተለያዩ እርምጃዎችን እየወሰዱ መሆናቸው ተዘግበዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የመጀመሪያ ባለቤታቸውና ሕፃን ልጃቸው በመኪና አደጋ የሞቱበትን 49ኛ ዓመት ትናንት ቅዳሜ አስበው ውለዋል። ፕሬዝደንቱና ቤተሰቦቻቸው ብራንዲ ዋይን ወደሚገኘው የቅዱስ ዮሴፍ የካቶሊክ ቤተ ክርስቲያን በመሄድ መካነ መቃብሩን ጎብኝተዋል። በፕሬዝደንቱ ቤተሰብ ላይ አደጋ የደረሰው ባይደን እንደ ኤሮፓ አቆጣጠር በ1972 ለዩናይትድ ስቴትስ ሕግ መወሰኛ ምክር ቤት ከደለዌር ክፍለ ግዛት እንደተመረጡ መሆኑ ተመልክተዋል። የ13 ወር ሴት ልጃቸውን ናኦሚና ባለቤታቸው ኔላ አደጋው የደረሰባቸው የገና በዓል ዛፍ ለማምጣት እየሄዱ በነበረበት ወቅት እንደነበረም ተገልጿል። መኪና ውስጥ የነበሩት ወንዶቹ ልጆቻቸው ቢዩና ሃንተር ባይደን ክፉኛ ቢቆስሉም ከአደጋው መትረፋቸው ተመልክተዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ታህሳስ 10 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ የተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብ ሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ዘገባችን እንውሰዳችሁ። የህወሀት ታጣቂዎች ይዘዋቸው በነበሩትና በቅርቡ በለቀቋቸው የአማራ ክልል ደቡብ ወሎ እና ሰሜን ሸዋ ከተሞች በጦርነት ውስጥ ተሳታፊ ባልነበሩ ሰላማዊ ሰዎች ላይ አድርሰዋቸዋል ከተባሉ ጥቃቶች በተጨማሪ ተቋማት መውደማቸውን በከተሞቹ የሚገኙ ነዋሪዎችና የአካባቢው ባለስልጣናት ይናገራሉ። እነዚህ ውድመቶች የተፈጸሙት በህዋት ኃይሎች መሆኑን የኢትዮጵያ መንግስት ባለስልጣናትና ነዋሪዎች ቢገልጹም ህዋት በበኩሉ እንደዚህ ያሉ ውንጀላዎችን እንደማይቀበላቸው በተደጋጋሚ አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከጥቂት ቀናት በፊት ባወጣው መግለጫ በአማራና አፋር ክልሎች በትግራይ ኃይሎች ከፍተኛ የሰብአዊ መብቶችና ጥቃቶች ግፍና የሲቪል መሰረቶች ልማቶች ላይ ውድመት መፈጸሙን በተመለከተ የሚወጡ ያልተረጋገጡ ያላቸው አዳዲስ ሪፖርቶች ዩናይትድ ስቴትስን በእጅጉ እንደሚያሳስባት ገልጿል። ኬኔዲ አባተ በተከታዩ ዘገባ ዝርዝሩን ይነግረናል። የህወሓት ኃይሎች አማራ ክልል ውስጥ የሚገኙ የተለያዩ ከተሞችን ተቆጣጥረው በቆዩባቸው ጊዜያት በጦርነቱ ምንም ተሳትፎ ያልነበራቸው ሰላማዊ ሰዎች መገደላቸውንና የሰብአዊ መብቶችን የጣሱ ጥቃቶች መድረሳቸውን በተወሰኑት ከተሞች ተዘዋውረን ያነጋገርናቸው ነዋሪዎች ይገልጻሉም። ከእነዚህ በሰዎች ላይ ከደረሱ ጉዳቶች በተጨማሪ በማህበራዊ የአገልግሎት መስጫ ተቋማት በመንግስት ተቋማትና በተለያዩ የኢኮኖሚ መሰረተ ልማቶች ላይም በተለያየ መጠን ውድመቶች መድረሳቸውን በአማራ ክልል ሰሜን ዋና ደቡብ ወሎ የተለያዩ አካባቢዎች ተዘዋውረን ተመልክተናል። ጦርነቱ ከፍተኛ ጉዳት ካደረሰባቸው አካባቢዎች አንዱ በሆነው በደቡብ ወሎ ዞን በርካታ ማህበራዊ አገልግሎት ሰጭ ተቋማት ከፍተኛ ጉዳት የደረሰባቸው ሲሆን የሰማንያ ዓመታት እድሜ ያለው አንጋፋው የደሴ አጠቃላይ ስፔሻላይዝድ ሆስፒታል ከነዚህ መካከል ይጠቀሳል። ከአስር ሚሊዮን በላይ ህዝብ ይገለገልበት የነበረው ሆስፒታሉ ከፍተኛ ውድመት ደርሶበታል። ደሴን ተቆጣጥረው የነበሩት የህወሓት ኃይሎች ከተማዋን ለቀው ሲወጡ ሆስፒታል ሆስፒታሉን እንዳልነበረ እንዳገኙት የሆስፒታሉ ስራ አስኪያጅ ዶክተር ሃይማኖት አየለ ይገልጻሉ። እንግዲህ ከአርባ ቀን በኋላ ነው ተመልሰን የመጣ ነው። ተመልሰን ስንመጣ ግን ያገኘ ነው ያየ ነው እጅግ ልብ የሚሰብር ነበረ። ለህብረተሰቡም ያው፣ ግቢው አሁን እንደምታየው አይደለም። ሳምንት ሮ ብለት ነው የገባ ነው። በጣም ከቆሻሻው ጀምሮ በተለይ ወሳኝ ወሳኝ ቦታዎች ላይ የኦክሲጅን ማምረቻው ማምረቻው ማሽኑ ሙሉውን ፕላንቱ ተነቅሎ የተወሰደበት እንደገና የላብራቶሪ የላብራቶሪ ናሙና መመርመሪያውን ቤተ ሙከራው ሙሉውን ሙሉን ሙሉ ሙሉ የወደሙበት የጽኑ ህሙማን ክፍሎች ራሱን ሲስት ሰው በማሽን እየታገዘ የሚተነፍስበት ሙሉ አቅማችንን ከነማሽኖቹ ያጣንበት ነው። የመድኃኒት ስቶሮቻችን እነዚህ በጣም ትልልቅና የተደራጁ ሁሉም ሙሉ ነበሩ። በርካታ ሚሊዮኖችን የሚያወጡ የህክምና መሳሪያ መድኃኒቶች በፕሮግራም መድኃኒቶች በያርቲና ቤተሰብ ምጣኔ ለወሊድ የሚመጡልን ሁሉንም ሶስቱም ትልልቅ መጋዘኖቻችን ባዶ ሆኖ የጠበቁብን። የውስጥ ቆሻሻውም የውስጥም ክፍሎቻችን በየደረጃው ፓቶሎጂ የምንለው የካንሰር መሰልና ሌሎች ምርመራ የሚካሄድባቸው እነሱ ሙሉ ለሙሉ ወድመው ያገኘንበት ነው። ሆስፒታሉ ሰማንያ ዓመታትን ወደ ኋላ ተመልሷል፣ የሚሉት ዶክተር ሃይማኖት አሁን ላይ በሆስፒታሉ ምንም የለንም ይላሉ። አሁን ምንም የለንም። ስለዚህ አሁን ቸስቲቲቭ ላይ የሚሆን ኦአር ለማስገባት ሲቪር የሆነ ኢንቴንሲቭ ኬር ዩኒት ለመጀመር ኦክሲጅን መመረትም ቢያንስ እንደ ድሮ እንኳ አቅራቢ ያሉ ጋራጆች ጋር እንደዚህ ኦክሲጅን መሙሊያዎች ጋር እንዳናደረግ በጣም በርካታ የግል ተቋሞች ተጎድተውብናል ና ይህን ስራም ተረጋግተው ለመጀመር እያሰቡ አይደለም። ስለዚህ አሁንም እጥረቱ በከፋ ሁኔታ ያለው ከኦክሲጅን ጀምሮ ነው እና ብንፈልግ ብትል አሁን ከአዲስ አበባ ነው ማለት ነው የምናመጣው። ከደብረ ብርሃን በኋላ ነው ይሄ ሊኖር የሚችለው። በሚገርም ሁኔታ ለኦፕሬሽን ድንገተኛ ቢያጋጥመን አሁን የምንሰራበት አቅም የለንም። በደቡብ ወሎ ዞን የትምህርት ተቋማትን ጨምሮ በሌሎችም በርካታ ማህበራዊ አገልግሎት ሰጪ ተቋማት ላይ ከደረሰው ውድመትና ዝርፊያ በተጨማሪ መንግሥታዊ አገልግሎት ሰጪ ተቋማትም የጥቃት ኢላማ መሆናቸውን ተመልክተናል። ለአብነትም በሐይቅ ከተማ የሚገኘው የከተማ አስተዳደሩ ህንፃ በውስጡ ያሉት በርካታ ቁሳቁሶች ተሰባብረው በየቦታው ተበታትነዋል። በአንድ ስፍራ የሚገኙ አራት የሴክተር መስሪያ ቤቶች ደግሞ ሙሉ በሙሉ የተቃጠሉ ሲሆን ይህን ያደረገው የጠላት ኃይል ብለው የጠሩት ህወሓት መሆኑን የገለጹት የከተማ አስተዳደሩ ምክትል ከንቲባ መሱድ አበራ፣ አሁን ላይ በከተማዋ ህብረተሰቡን ሊያገለግል የሚችል ተቋም የለም ይላሉ። ከተማችን እንደገባ በበላይነት ያው አማራ ላይ ሂሳብ አወራርዳለሁ ብሎ አስቦ እንደመጣ ሁሉ ያው በተግባር ያረጋገጠበት ሁኔታ አለ። እዚጋ እንደምታዩት ተቋማቶች እጅግ በጣም ከምል በላይ ወድመዋል። በርካታ የመንግስት ተቋማቶች ንብረቶች ነበሩ፣ ተዘርፈዋል። ያልሄዱትም እንዳጠቃላይ አገልግሎት እንዳይሰጡ ተደርገው ተሰብረዋል። በሌላም አካል እንዲዘረፉ ተደርጓል። በዛ ደረጃ ነው የመንግስት ተቋም እንትን ያለው። አሁን ላይ ያው ህብረተሰቡን በዛ ልክ ሊያገለግል የሚችል ተቋም እንደሌለን ነው የምረዳው ማለት ነው። ከዛ ባለፈ ደግሞ ወደ አራት ሴክተሮች በዙ በጥፋት ኃይል ቃጠሎ እንዲደርስባቸው ተደርጓል። ሙሉ በሙሉ በዛ ልክ ውስጣቸው የነበረው የሰራተኛ መረጃ፣ አጠቃላይ የተገልጋዩ ማህበረሰባችን መረጃዎችም በአጠቃላይ በእሳት እንዲጋዩ የተደረገበት ሁኔታ ስላለ ከተማው ላይ በመንግስት ተቋማት በኩል የደረሰው ችግር ይሄ ነው አልልህም። በጣም የከፋ ችግር ነው። የደቡብ ወሎ ዞን ዋና አስተዳዳሪ አቶ አብዱ ሁሴን የህወሓት ታጣቂዎች በዞኑ በገቡባቸው አካባቢዎች የማህበራዊ አገልግሎት ሰጭ ተቋማትና የመንግስት ተቋማት ንብረቶች ሙሉ በሙሉ መውደማቸውን ገልጸዋል። እስካሁን በገባባቸው የሁሉም በደረሰባቸው ዞናችን ወረዳዎች ያሉትን ጤና ተቋማት ሙሉ በሙሉ አውድመዋል። መቶ ዘጠኝ የጤና ጣቢያዎች ወድመዋል። በዞኑ ውስጥ የነበሩ ዘጠኝ ሆስፒታሎች ወድመዋል። በአጭር ጊዜ አገልግሎት ሊሰጡ በማይችሉበት ደረጃ 825 የአንደኛ ደረጃ ትምህርት ቤቶች ወድመዋል። 51 ሁለተኛ ደረጃ ትምህርት ቤት ሙሉ በሙሉ አገልግሎት በማይሰጡበት ደረጃ ወድመዋል። በአስፈጻሚ አካላት የተቋቋሙት የመንግስት ተቋማት በሞላ ንብረታቸው ሙሉ በሙሉ ወድመዋል። አንዳንዶቹ ህንጻቸው ሙሉ በሙሉ ተቃጥሏል። ለአብነት ሐይቅ ከተማ ላይ ሴክተር መስሪያ ቤቶችን የያዘ ተቋም ሙሉ በሙሉ ወደ አመድነት ተቀይረዋል። ይህን ማድረጉ የመጨረሻ ደመኛ ጥላትነቱን ያሳየበት ድርጊት ማየት ችለናል። የማምረቻ ኢንዱስትሪዎችና ሌሎች ኢኮኖሚያዊ ተቋማትም የጥቃት ኢላማ የሆኑ ሲሆን በዚህ ዘርፍ በደቡብ ወሎ ዞን በመንግስት የማምረቻ ኢንዱስትሪዎች ላይ ከደረሰው ጉዳት ባለፈ ለከፍተኛ ጉዳት የተዳረጉ በውጭ ባለሀብቶች የተያዙ ኢንዱስትሪዎችና ኩባንያዎች ይገኙበታል። ለአብነትም በኮምቦልቻ ከተማ የሚገኘው ንብረትነቱ የቻይናዊ ባለሀብት የሆነ የችፕውድ ፋብሪካ እንዲሁም የአዋሽ መቀሌ የባቡር መንገድ ግንባታ ስራ ላይ የተሰማራው የቱርኩ ኩባንያ ያፒ መርከዝ በከፍተኛ ደረጃ ውድመት ከደረሰ ባቸው መካከል ናቸው። የያፒ መርከዝ ሰራተኛ የሆነው ወጣት መሐመድ ኑር በኮምቦልቻ በሚገኘው በዚህ ኩባንያ ስለደረሰው ጉዳት ይህን ይላል። እዚህ ካምፕ ውስጥ የትግራይ ፎርስ ከመጣ በኋላ ካምፕ ማረፊያቸው ነበረ። ሁሉ ንብረት እያየናቸውን የተጫነ ሲሄድ የነበረው ከዛ በኋላ የማይጠቀሙበትን ወር ነው። ይዘው መሄድ ያልቻሉትን ደግሞ እዚህ እያየናቸውን ሁሉ ዳሜጅ አድርገውታል። በማያገለግል ሁኔታ ማለት ነው እና ያየነው ግን በጣም የሚሰቀጥጥ የሚያስጠላ ማለት ከአንድ ጦረኛ ነኝ መከላከያ ነኝ ብሎ ራሱን እሱ ከመጣ ድርጅት በጣም ዘግናኝ የሆነ ነገር ያየ ነው። ምክንያቱም ለአንድ ሀገር የሚጠቅም ትልቅ ድርጅት ነው ይህ። ብለህ ምሳሌ ቤተሰብ አስተዳዳሪ ነኝ ስራ ቁሜ ያለው ከምሰራ ብድር ተፈናቅሏል አሁን ላይ ረ ምንም የሌለኝ ባዶኛሉ ማለት ነው። ከተቋማት ውድመት ጋር ተያይዞ ለህዝቡ የተለያዩ ማህበራዊና የመንግስት አገልግሎቶችን በአጭር ጊዜ መስጠት እንደማይቻልም ነው አቶ አብዶ የገለጹት። በየትኛውም ቦታ ያለ የመንግስት ተቋም መቶ ፐርሰንት የወደመ ስለሆነ ምናልባት ህዝቡ የሚፈልገውን አገልግሎት በተለይ ከማዘጋጃ ቤት፣ ከገቢ፣ ከንግድ ተቋም፣ ከመንገድ ትራንስፖርት ተቋማቶች እና ከፋይናንስ ተቋማችን ሁልጊዜ ህዝብ በብዛት የሚገለገልባቸው ተቋማቶች ናቸው ስለወደመ በአጭር ጊዜ የሚፈልጉትን አገልግሎት ሰጥተን የሚፈለገው እርካታ ላይ ማድረስ ስለማንችል፣ ህዝቡም ቅድሚያ ይሄን ተረድቶ እንዲታገሰን፣ እንዲተባበረን እነዚህን ተቋማቶች ደግሞ ለማቋቋም በሚደረገው ጥረት ውስጥ የራሱን አሻራና ትብብር እንዲያደርግ ጭምር ነው ጥሪ ማቀርቡ። በአማራ ክልል ሰሜን ሸዋ ዞንም እንዲሁ በመንግስትና በግል ተቋማት ላይ የተለያዩ ውድመቶች ደርሰዋል። የዞኑ ምክትል ዋና አስተዳዳሪ አቶ ሲሳይ ወልደ አማኑኤል አጠቃላይ የጉዳቱን መጠን ለማወቅ ጥናቶች በመደረግ ላይ መሆናቸውን ተናግረዋል። በአጠቃላይ በዞናችን ሰላሳ ሁለት የሚደርሱ ከተማ አስተዳደሮችና ወረዳዎች ይገኛሉ። ከእነዚህ ውስጥ 14 ወረዳዎችና ከተማ አስተዳደሮች ላይ መጠነ ሰፊ የሆኑ ጥፋቶችን አጥፍቷል። በዚህ ውስጥ በርካታ የመንግስት ተቋማትን ሀብት ንብረታቸው እንዲወድሙ የሚወስደውን በዘረፋ መልክ የሚወስደውን ወስዶ ቀሪ ማንቀሳቀስ የማይችላቸውን ሀብቶች የማቃጠል የማውደም ስራ ሰርቷል። በእነዚህ ውስጥ የግል ተቋማትም ቢሆን ሆቴሎች፣ ልዩ ልዩ የጤና ተቋማት ሊሆኑ ይችላሉ። የማውደም ስራ የመዝረፍ ስራ ሰርቷል። የጠፉ ጥፋቶች ደግሞ በተደራጀ አግባብ በምን ያህል ምጣን የሚለውን ልዩ ልዩ ጥናቶች በተለያዩ አካባቢዎች እያሰራን ነው። ጥናቶቹ ሲጠናቀቁ ለቀጣይ የልማት የመልካም አስተዳደር ስራችንም እንደ መነሻ ስለሚጠቅሙ የእቅድ አካል ስለሚሆኑ በቀጣይ ለሚመለከታቸውም አካላት የምንገልጽበት አግባብ ይኖራል። የህወሀት ኃይሎች ተቆጣጥረዋቸው በቆዩባቸው የአማራ ክልል አካባቢዎች የደረሰውን አጠቃላይ ውድመትና ዘረፋ እንዲሁም የተለያዩ ሰብአዊ ጥቃቶችን በተመለከተ የሚያጠና የጥናት ቡድን በተለቀቁ አካባቢዎች ተሰማርቶ ጥናት በማከናወን ላይ እንደሚገኝ የክልሉ ፕላን ኮሚሽን ኮሚሽነር አቶ አንሙት በለጠ ለአሜሪካ ድምጽ ገልጸዋል። የህወሀት ኃይሎች በውጊያ ወቅት የሲቪሎች መጠቀሚያ የሆኑ ተቋማትን በማውደም እንዲሁም ንጹሐንን ኢላማ በማድረግ በዓለም አቀፍ ሕግ የሚያስጠይቁ ኢሰብአዊ ድርጊቶችን ፈጽመዋል በሚል የሚቀርቡትን ክሶች እንደማይቀበል ህውሀት ከዚህ ቀደም በተደጋጋሚ መግለጹ ይታወሳል። የኢትዮጵያ መንግስት የተለያዩ ውድመቶችና ጥቃቶች የተፈጸሙባቸው አካባቢዎች ነዋሪዎች፣ እንዲሁም የሰብአዊ መብት ድርጅቶች የህውሀት ኃይሎች ተቆጣጥረዋቸው በቆዩባቸው ስፍራዎች ሰላማዊ ሰዎችንና የመኖሪያ አካባቢዎችን ኢላማ ማድረጋቸውን ቢገልጹም፣ ህውሀት በበኩሉ ተፈጽመዋል የተባሉ የሰብአዊ መብት ጥስ ሰቶች ገለልተኛ በሆነ አካል እንዲጣሩና በዚህ ላይ ተመስርቶ እርምጃ እንደሚወስድ መግለጹም ይታወቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከጥቂት ቀናት በፊት ባወጣው መግለጫ በአማራና አፋር ክልሎች በትግራይ ኃይሎች ከፍተኛ የሰብአዊ መብት ጥቃቶች፣ ግፍና የሲቪል መሰረተ ልማቶች ውድመት መፈጸሙን በተመለከተ የሚወጡ ያልተረጋገጡ ያላቸው አዳዲስ ሪፖርቶች ዩናይትድ ስቴትስን በእጅጉ እንደሚያሳስባት ገልጿል። ሁሉም የታጠቁ ኃይሎች በሰላማዊ ዜጎች ላይ የሚደርሰውን ጥቃት እንዲያቆሙ የጠየቀው ሚኒስቴሩ ባለስልጣናት እነዚህን ሪፖርቶች በመመርመር ትክክለኛነታቸውን የማጣራት እና ተጠያቂነትን የማስፈን ስራ እንዲያከናውኑም ጠይቋል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። ኬኔዲ አባትን እናመሰግናለን። አሁን ወደ ተከታዩና ሰፋ ያለውን ጊዜ ወደሚወስደው የእሁድ ምሽት ዝግጅታችንን ውሰዳችሁ። አቶ ጥበቡ አሰፋ በዩናይትድ ስቴትስ 38 ግዛቶች የጸደቀውን ከትርፍ ባሻገር ማህበራዊ ፋይዳ ያለው የቢዝነስ ስራ የሚሰሩ ድርጅቶች የሚመሩበት በእንግሊዝኛው አጠራሩም ቤኔፊት ኮርፖሬሽን የተባለ ሕግን ተንተርሶ የተጠነሰሰ የንግድ ስራ አቀራረብ አራማጅ ናቸው። ቤኔፊት ኮርፖሬሽን ፎር አፍሪካ የተባለ መርሃ ግብርም ይመራሉ። መርሃ ግብሩ ትውልድ አፍሪካ አሜሪካውያንን፣ ሌሎች አሜሪካውያን አፍሪካውያንን የሚያሳትፍ ዩናይትድ ስቴትስን ከአፍሪካ ጋር በንግድ የሚያስተሳስርና ብሎም የሁለቱን ህዝቦች ተጠቃሚ እንዲያደርግ በሚል የተቀረጸ ነው። በሰሜን ኢትዮጵያ ያለውን ግጭት ተከትሎ ዩናይትድ ስቴትስ በኢትዮጵያ ላይ የምታራምደውን ፖሊሲና በተለይም ኢትዮጵያን ከዩናይትድ ስቴትስ ነጻ ገበያ ተጠቃሚ የሚያደርገው በምህፃረ ቃሉ አገዋ በሚል መጠሪያ ከሚታወቀው ማዕቀፍ ውጭ የሚያደርግ የውሳኔ ሀሳብ በመቃወም የሚኖሩበት የሜሪላንድ ክፍለ ግዛት ለሶስት የዩናይትድ ስቴትስ ምክር ቤት አባላት በዚሁ መርሃ ግብራቸው ስም ግልጽ ደብዳቤ ጽፈዋል። ይህንኑ የተቃውሞ ደብዳቤያቸውን መነሻ በማድረግም አነጋግረናቸዋል። በዚህ ጉዳይ ሰሞኑን በዩናይትድ ስቴትስ ምክር ቤት እና በሌሎች መድረኮች የተሰጡ አንዳንድ ምላሾችንም በቅንብሩ አካተናል። በተለይ ግልጽ ደብዳቤው ከሚመለከታቸው ሶስቱ የምክር ቤት አባላት ጋር በቀጥታ የሚሰጡ ምላሾችንም እንደደረሱን እናቀርባለን። አሉላ ከበደ ነው አቶ ጥበቡን ያነጋገረው። ወደ ቅንብሩ። አቶ ጥበቡ አሰፋ በቅድሚያ ለጊዜው አመሰግናለሁ። እኔም እንደዚሁ ለጊዜያችሁ በጣም ትልቅ ክብርና ምስጋና አለኝ። የፕሬዚዳንት ባይደን አስተዳደር በያዘው አቋም የተነሳ በኢትዮጵያ ላይ የተደቀነው ብርቱ አደጋ ያደረብኝን ጥልቅ ስጋት ግልጽ ደብዳቤ ለመጻፍ ችያለሁ ሲሉ ነው የሚያስተዋውቁት። እርስዎ ከሚኖሩበት የሜሪላንድ ክፍለ ግዛት ተመርጠው በሁለቱ የዩናይት ስቴትስ ምክር ቤቶች ለሚገኙ ሶስት የምክር ቤት አባላት ሴናተር ቤን ካርዲን፣ ሴናተር ክሪስ ቫን ሆለን እና የዩናይት ስቴትስ ተወካዮች ምክር ቤት አባሉ ኮንግረስማን ጄሚ ራስኪን ለመጻፍ አንዱ ምክንያት እንደሆነ ይናገራሉ። በቅርቡ ይፋ ያደረጉት ግልጽ ደብዳቤ የፕሬዚዳንት ባይደን አስተዳደር በኢትዮጵያ ላይ የያዘው አቋም እና ብርቱ ያሉት አደጋ እንዳሳሰቦት ይገልጻሉ። የዩናይት ስቴትስን መንግስት፣ የባይደንን አስተዳደር ተጠያቂ እስከሚያደርጉት ድረስ ይዘልቃሉ። ለዚህ ተጨባጭ መሰረቶ ምንድን ነው? የዩናይት ስቴትስ አቋም ሲሉ የቱ ነው? የዩናይትድ ስቴትስ አቋም የሚባለው ነገር በደንብ ዘርዝረን እንድናወ ፈልጋለሁ። ምክንያቱም አሜሪካ አንድ አይደለችም። እኛ ደግሞ አሜሪካኖች ነ በጣም በአሜሪካዊነትና በኢትዮጵያዊነት የሚቆራተው ነ አሜሪካን አርባ አመት ኖር ያለው ሰርች አለው ታክስ ከፍ ያለው ሲቪት ውስጥ ተሳትፍ ያለው እንደኔ ደግሞ አንድ ሚሊዮን ኢትዮጵያኖች አሉ። ኢትዮጵያኖች ሀገራቸው ተምሮ ኢትዮጵያ አስተምራቸው ዶክተሮቹ፣ መሐንዲሶቹ እዚህ መጥተው አሜሪካን እያገለግላሉ። ታክስ ይከፍላሉ። አሜሪካ ደግሞ የእኛን ስነ ልቦና የእኛን ፍላጎት መመልከትና ማየትና ማንጸባረቅ አለባት፣ እና ያ ድምፅ እስካሁን አልተሰማም። አሁን በቅርቡ መሰማት ተጀምሯል። እነዚህ ነገሮች ሁሉ ታይተው ተያይዘው የሚወጣ ነው። ከዛ ተነስቼ ነው እኔ ብቻ ሳይሆን ወደ አምሳ ሺህ አሜሪካኖች የደገፉት ራሳቸው እነዚህ ባለስልጣኖቹ የተባበሩበት ለአሜሪካና ለአፍሪካ ከኢትዮጵያ ላይ የሚነሳ ጥቅም ያለው የኢትዮጵያና የአሜሪካ ህልውና አንድ ነው። ሰላም፣ እድገት የሁላችንም ፍላጎት ነው። እዛ ላይ የተነሳው መጨረሻ ከአስራ አምስት አመት በኋላ ውጤት ሊያመጣ የተዘጋጀውን ያህን ሁሉ ልፋት የብዙ ሰዎችን ህይወት መጀመሪያ የምንጀምረው እስከ ስልሳ ሺ ገበሬዎች ጋር ነው እያንዳንዱ ገበሬ በረብሰ ክፍ አምስት አምስት ቤተሰብ አለው የሶስት መቶ ሺህ ሰው ህይወት ከዛ ደግሞ ባደገ ቁጥር ሌሎችንም ገበሬዎች እያካተተ ሄዶ ኢትዮጵያ ውስጥ ወደ አስር ሺህ የሚሆኑ ገበሬዎችን ሊያቅፍ የሚችል ያ ደግሞ በሌላ መልኩ ዲያስፖራው ሲደግፈው ሀገራችንን ለውጥ አምጥቶ ለአሜሪካንም ቢያሳብ ስራ ሊፈጥር የሚችለው ነገር የባይደን የተሳሳተ የአሜሪካንን ጥቅም የኢትዮጵያን ጥቅም የሚጻረር በሆርን ኦፍ አፍሪካ ላይ ችግር ሊፈጥር የሚችል ኢትዮጵያ ውስጥ ያለውን የለውጥ ጭላንጭል የሚያደፈርስ ኢትዮጵያ ውስጥ ያለውን የመቶ ሚሊዮን ህዝብ ራዕይ የሚያደፈርስ ለሰላም እና ለእድገት የሚንቀሳቀሰውን ስሜቱን በረዶ የሚጥል አደገኛ አካሄድ ነው እና እኔ እንኳን ፖለቲከኛ አይደለሁም። ነገሩ ስላሳሰበኝ ቅድም እንዳልኩ እኔ ራሴን የምጠራው በዚህ ሀገር ሶሻል ኢንተርፕረነር፣ የማህበራዊ ስራ ፈጣሪ ቢዝነስ ተጠቅሞ ዓለም አቀፍ የሆነ ንግድ ልማት የሚያመጣ በሁለቱም በአፍሪካ እና በአሜሪካ ላይ በዛ ላይ የምሳተፍ ሰው ነኝ እና ይህንን የአስራ አምስት አመት የሃምሳ ሺህ ሰው በላይ ብዙ ገንዘብና ብዙ የጠፋበትን ሊያደፈርሽ የሚችል አሳሳች አደገኛ መንገድ ስለሆነ የባይደን ገቨርንመንት እንዲያሳስቡ የኔን ሬፕሬዘንታቲቮች ቤት ኮንግረስ ለማሳሰብ የጻፍኩት ነው። አድማጮች አቶ፣ ጥበቡ ቀደም ሲል ለዚህ ደብዳቤ መነሻ ይሆናቸውን እና ለተቃውሟቸው ምክንያት ያሏቸውን መሰረቶች ነበር ያብራሩት። የተሳሳተና የሁለቱንም ሀገሮች ጥቅም የሚጻረር ሲሉም ጠንካራ ትችት ያቀረቡበት ይህ የፕሬዚዳንት ባይደን አስተዳደር ለምክር ቤት ያቀረበው በተመሳሳይም ኢትዮጵያንና ሌሎች ሁለት ሀገሮችን ጊኒንና ማሊም ጨምሮ ከአገዋ ተጠቃሚነት የሚያገለው ውሳኔ የአፍሪካ ሀገሮችን የዚህ እድል ተጠቃሚ በሚያደርገው ድንጋጌ የተቀመጡትን መመዘኛዎች ወይም ግዴታዎች ካላሟሉ በአውሮፓውያኑ የቀን አቆጣጠር ከፊታችን ጥር 1 2022 የአዲሱ ዓመት መጀመሪያ ቀን አንስቶ የጸና ይሆናል የሚል ነው። ለዚህም በጊኒና በማሊ ህገ መንግስታዊ ባልሆነ መንገድ በሁለቱ ሀገሮች መንግስታት የተወሰዱ ለውጦች እና በኢትዮጵያ በኩል ደግሞ በሰሜኑ የሀገሪቱ ክፍል ከሚካሄደው ጦርነት ጋር ተያይዞ የባይድን አስተዳደር እየሰፋ ነው ባለው ግጭት ሳቢያ ዓለም አቀፍ እውቅና ያላቸው የሰብአዊ መብቶች በኢትዮጵያ መንግስትና ሌሎች ባላቸው ወገኖች በመጣሳቸው ነው ይላል። ሰሞኑን በጉዳዩ ላይ በምክር ቤቱ ውይይት በተደረገበት ወቅትና ከዚያም ቀደም ብሎ ጎልቶ የተሰሙ አንዳንድ ነጥቦችን ወደ ኋላ መልከት እናደርጋለን። ለአሁኑ ግን ከአቶ ጥበቡ ጋር ወደ ጀመርነው ቃለ ምልልስ ልመልሳችሁ። አቶ ጥበቡ ግን በጣም ጠንካራ ክሶች ነው ያቀረቡት እና ካነሷቸው አንዳንድ ይዘቶች ጋር እንዴት እንደሚገናኝም ያስረዱናል። በመንደርደሪያው በእንግሊዝኛው መጠሪያ ቤኔፊት ኮርፖሬሽን ፎር አፍሪካ የተባለ ለትርፍ ብቻ ሳይሆን ማህበረሰብም ተጠቃሚ የሚያደርግ የተለየ ጽንሰ ሀሳብ ያዘለ ፕሮግራም በመስከረም ወር መጀመሪያ አዲስ አበባ ላይ በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የተካሄደ ስነስርዓት የተዋጣለት መሆኑን በመግለጽ ነው። ለነኚህ ሶስት የዩናይት ስቴትስ ምክር ቤት አባላት ደብዳቤውን እንደጻፉ የሚገልጹት መሰረታዊ ጉዳይ አድርገውታልና ይህ ቤኔፊት ኮርፖሬሽን ፎር አፍሪካ የተባለው ፕሮግራም ከነኚህ የምክር ቤት አባላት ጋር ምንድን ነው ያገናኘው? በጣም ጥሩ ጥያቄ ነው። መጀመሪያ ቤኔፊት ኮርፖሬሽን በአማርኛ ብንተረጉመው ለትርፍ ብቻ ሳይሆን ለማህበራዊ ጥቅም የሚነሳ የቢዝነስ አቀራረጽ ህግ ነው። በዩሮፒያን አቆጣጠር በቱ ታውዘንድ ተን ላይ ክፍለ ሀገር ሜሪላንድ ውስጥ የሜሪላንድ ለግዛቱ ፓርላማ ሜምበር የነበረው ሴኔተር ስቴት ሴኔተር ይባላል በዚህ ሀገር፣ አሁን ኮንግረስማን ጄሚ ራስኪንስ የዛን ጊዜ ያረቀቀው ህግ ነው። እዚህ አካባቢ በሜሪላንድ የምንገኝ ቢዝነስን በመጠቀም ከትርፍም ሌላ አገልግሎት ለህብረተሰብ አገልግሎት ለመስጠት በአሜሪካ ሆነው ማውራት ላይ ተነሳስተን ያስከረጽነው ህግ ነው እና እንግዲህ በመሰረቱ ይህ ህግ አንድ ቢዝነስ ለትርፍ ብቻ ሳይሆን ለማህበራዊ ጥሩነትም መስራት ይችላል። ለማህበራዊ በጎ ነገር ለማገዝ ቢዝነስ ይዘው ንግድን ተጠቅመው ትርፍም አምጥተው ለማህበረሰብ ለማገልገል ለሚፈልጉ በዚህ ሀገር አቋቋምጥ ሶሻል ኢንተርፕነርስ ማህበራዊ አቀብ የሆኑ ቢዝነስ ማኖች እድር እንዲኖራቸው እንዲጠበቁ የሚደግፍ ህግ ነው። ያንን ህግ ነው ወደ አፍሪካ ወስደን መጀመሪያ ለኢትዮጵያ፣ ኢትዮጵያ ደግሞ ለአፍሪካ የአሜሪካና የአፍሪካንን ግንኙነት በንግድ ሊያንጽ የሚችል እንደውም ከእርዳታ ወደ ንግድ ለሁለቱም ጥቅም ሊያመጣ የሚችል አድርገን ቀርጸ ነው። ላለፉት አስራ አምስት አመት ብዙ ወጥተንበታል ወርደንበታል። እነዚህም ሁለቱ ሴናተሮችና ኮንግረስ ማኔ ይሄ ከመጀመሪያው ጊዜ ጀምሮ እየተመለከቱት ያዩት የደገፉት አብረው ያሳደጉት ፕሮግራም ነው። የምኖርበት ታኩማ ፓርክ፣ ሲልቨር ስፕሪንግ እና ሜሪላንድ ሞንጎመሪ ካውንቲ አካባቢ ወደ ሀምሳ ሺህ ሰው የደገፈው ፕሮግራም ነው። ይሄንን ስላገዙ፣ ይሄ ነገር ደግሞ መጨረሻ አልቆ ቅድም እንዳልከው በዩናይትድ ኔሽን የአፍሪካ የኢኮኖሚ ኮሚሽን ላይ ይህን ወደ ተግባር ለመተርጎ የወሰድ ነው። ናሙና የመጀመሪያው ድርጅት ኢትዮጵያ ውስጥ በማህበር ተደራጅተው የሚንቀሳቀሱ ዓለም ገበያ ላይ የሚፎካከሩ የቡና ገበሬዎች ቀጥታ ወደ ተጠቃሚው ጋር በመውሰድ ከተጠቃሚው ጋራ የሽርክናና የትርፍ ግንኙነት የሚኖራቸው ያለውን ሰንሰለት በጣሱ እድር ሰጥቷቸው እነርሱም ገንዘባቸውን አዋጥተው እዚህ ኢንቨስት አድርገው ባለቤትነት የሚያሰጥ ነው። ለምሳሌ ለመጀመሪያ አሁን የተፈራረም ነው። እዛ ኢትዮጵያ ውስጥ ከስልሳ ሺ በሁለት ዩኒየን ውስጥ በሁለት ትናንሽ ኮፊ አምራቾች የማህበር ህብረት ውስጥ ያሉ ስልሳ ሺ የሚሆኑ ገበሬዎች የሚወክል አንደኛው የከፋ የጫካ ቡና አምራቾች ህብረት ማህበር፣ ሌላው ደግሞ የይርጋጨፌ ቡና አምራቾች ህብረት ማህበር ጋራ ተፈራርመን አሳይተ ነው። አሁን እሱን ተግባራዊ ለማድረግ ነው የመጣ ነው። ይሄን እንግዲህ እንዳልኩ ሜምበርስ ኦፍ ኮንግረስ የኛ ተወካዮች የደገፉት የተባበሩበት እና ያሳደጉት አብረው እዚህ ያደረሱት ነው። ይሄ ደግሞ ከገበሬው አልፎ ሌላም ኢትዮጵያ የህብረት አምራቾች እና ኢትዮጵያ ዳያስፖራ ተባብሮበት ሊደግመው የሚችለው የገበያ ስልት ነው። ከዛም አልፎ ደግሞ አሜሪካን አገር የሚኖሩ አፍሪካኖች ይሄንን በመድገም ሊያሳድጉትና የአፍሪካና የአሜሪካንን የገበያ ግንኙነት ከእርሻው ወደ ንግድ ለሁለቱም ጠቃሚ በሆነ መንገድ ሊያመጣ የሚችል ፕሮግራም ነው። ለዛ ነው በዛ የጀመርኩት። ለዛም ነው ደግሞ አሁን ያለው ይሄ አስራ አምስት ዓመት የተለፋበት የሁለቱንም ሀገር ጥቅም የሚያስከብር ስራ በዚህ በጦርነት ባይደን በወሰደው የተሳሳተ የፖለቲካ መቅድር ላይ ሊረበሽ ይችላል። ያ ስላሳሰበን ለኮንግረስ ማኖች ብቻ ሳይሆን እዚህም ለደገፉት አሜሪካኖች ለማስረዳት እና ሁኔታውን ለማስያዝ ስለምፍራት ስራ ለመስራት ወደ ሶስት ወር ቆቼን የመጣሁት ስመለስ እዚህ የሚያውቁኝ አሜሪካኖች በዚህ ሁኔታ ላይ አንደኛ፣ ይህ ፕሮግራም የት እንደደረሰ ማወቅ ፈልጋሉ። ሁለተኛ፣ አሁን ያለው የፖለቲካ ሁኔታ እንዴት አድርጎ ሊረብሸው እንደሚችል ጨንቋቸው ስለነበረ የግልጽ ደብዳቤ ለኮንግረስመኖች፣ ለህብረተሰቡም ለማስረዳት የተዘጋጀ ደብዳቤ ነው። መልካም ካነሷቸው በቀጥታ የሚያዘው የአገዋ ጉዳይ ሊታይ ይችላል። የፕሬዚዳንት ባይደን አስተዳደር በኢትዮጵያ ላይ የኢኮኖሚ ጫና ማሳደሩ ብለው ያስቀመጡት አለ። ቀደም ብሎ ከጠቀሷቸው ጋር የተያያዙ ግን አሁን በኢትዮጵያ ውስጥ ካለው ግጭት ጋር ከጦርነቱ ጋር በተያያዘ የሰፈሩ ሀሳቦች አሉ። የፕሬዚዳንት ባይደን አስተዳደር ለዩናይትድ ስቴትስ ግምጃ ቤት በኢትዮጵያ ላይ የኢኮኖሚ ጫና እንዲያደርግ የሰጠው ፍቃድ ይላሉ። ባለፈው መስከረም ወር ፕሬዚዳንት ባይደን የፈረሙትን ፕሬዚዳንታዊ ትዕዛዛቸውን ይጠቅሱና በዲሞክራሲያዊ መንገድ የተመረጠ መንግስት ህወሓትና ሌሎች ዘጠኝ ቡድኖች በቅርቡ ዋሽንግተን ዲሲ ላይ የፈረሙትን ስምምነት መንግስትን በኃይል ከስልጣን ለመጣል ለሚደረግ ጥረት በመደገፍ ይከሳሉ። ይሄ ከባድ ክስ ነው። ምንድን ነው ማስረጃው? ለዚህ የዩናይት ስቴትስ መንግስት የዩናይት ስቴትስን ፍላጎት እራሱ የሚጻረርም ብለዋል። እንዴት መንግስቱ የራሱን ፍላጎት የሚጻረር አላማስ ሊያራምድ ይችላል? በጣም ጥሩ ጥያቄ ነው። አንዳንዴ ሰው የቅርብ ጊዜ የፖለቲካ ፍጆታ የረጅሙን ጥቅም እንደሚያበላሽ ባስቀመጠው ነው፣ ይሻለው የረጅሙን ስጥሌት ነው። ሰውም አገርም ይሄን ይሰራል። ለጊዜው ወዲያውኑ ከሚኖረው ጠቀሜታ አንጻር ታይቶ የሚወሰድ እርምጃ ዘለቄታ ያለው ጉዳት ያስከትላል ወይም ዘላቂ ጥቅምን ያሳጣል እያሉ ነው። በጣም በጣም አየህ አሁን ምንድነው የሆነው መሰለ ጊዜያዊ የፖለቲካ ጥቅም ለማግኘት የረጅሙን ጥቅም እንደማፍረስ ነው። ዘለቄታዊ ነው የምነሳው ቅድም እንዳልኩ የአሜሪካን የውጭ ፖሊሲ ዋና ጽንሰ ሀሳብ እንደሚባለው ዲሞክራሲ ለማስፋፋት፣ ሰላምና መረጋጋት ለማምጣት፣ ንግድ እንዲኖር አሜሪካ እንድጠቀም እዛም ከአሜሪካ ፓርትነሮች እንዲጠቀሙ የሚለው መርሃ ነው መሀል ቁጭ ያለው እናም ኦፍኮርስ በአሜሪካ ታሪክ ደግሞ ከዚህ አንጻራዊ የሆነ ሌሎች በአሜሪካን ፓወር ውስጥ ከጀርባ ሆነው የአሜሪካንን አቅጣጫ የሚቀይሱ የሚያስገድዱ ብዙ ኃይሎች አሉ። ለምሳሌ መሳሪያ የሚሰራው ክፍል ትልቅ ሎቢንግ ፓወር አለው። አብዚ እነዚህ ሎቢንግ የሚባሉት ግሩፖች በጣም ትልቅ ፓወር እና ገንዘብ ያላቸው ናቸው። ለምሳሌ የሲጋር መቃ ቢሊየንስ ቢሊየንስ ዳለስ ነው ያለው። ኮንግረስ ያስመርጣል። የእነሱን አጀንዳ ማ እንዳይመረጥ ይዘጋል። በሚዲያ ብዙ ያወጣ እና የአሜሪካ ፓወር ብዙ ሚንቀ ሎቢ ነው። አቋም ከአሜሪካ ፊሎሶፊካሊ ራእዩዋል ዲሞክራሲ ሻይኒንግ ሲቲ ደል ይባላል። ተራራ ላይ ያለች የምታበር አገር ለአለም ዲሞክራሲ ሱ እውነት ነው። ሲቀረጥም እንደዛ ነው። በሁለቱ መካከል መቻቻል አለበት እና አሜሪካን ከሰው ከዛ ከትልቅ ረአዩዋ ወታ የራሱን አጀንዳ የሚያመጣባት ማንነቷን የሚያደፈርስባት ከራሷ ጥቅም ውጭ የሆነ በጊዜያዊ የባይደን ገቨርንመንት እኮ ከአራት ዓመት በኋላ ሊሄድ ይችላል። የባይደን ገቨርንመንት ውስጥ ያሉ ሰዎች በራሳቸው ግንኙነት በራሳቸው ጥቅም ላይ የባይደንን ገቨርንመንት አቋም ሲወስኑ የራሳቸውን እንጂ አሜሪካ ታዛ ነው። አሜሪካ መከሰስ ያለባት እንደውም ይሄ በፍልስፍናውም በስራዋም የሚያስከሳት ነው። ይሄን ደግሞ እንዲያደርጉ የሚገፋፉት ኃይሎችን መወቀስና መከሰስ አለባቸው። ኢትዮጵያ ሕዝብ በቃኝ ብሎ ከዳር እስከታች ወጥቶ ያወረደውን መንግስት እንደገና መልሰው ለማስገባት ይህ ነገር መነገር አለበት። ለአሜሪካና ለሕዝብ ዋና ለኮንግረስ፣ እንደ ኢትዮጵያዊ ሳሎን እንደ አሜሪካዊ ነው መናገረው። ላለፉት አርባ ዓመታት አሜሪካን ሀገር እንዲሰራት እኔ ብቻ አይደለሁም አንድ ሚሊዮን ኢትዮጵያኖች አለን፣ ለአሜሪካ የሰራን ሀገራችንን ትተን ማለት ነው። አሜሪካን ያሳደቁና አንዶነችን መካኒቆች መሀንዲሶች ነን፣ አንዳንዶቻችን ዶክተሮች ነን፣ ጋዴዎች ነን። በባህልም በኢኮኖሚም በሁሉም መስክ ነው ኢትዮጵያ ውስጥ በነበረው ፖለቲካ እዚህ እንድንሰራ የደረገው እና እሱ ራሱ እዳ አለባት። ሌላ ደግሞ የባይደን ገቨርንመንት እንዲመረጥ ብዙ ሰርተናል፣ አስመረጠ ነው። የእኛን ጥቅም የሚጻረ ነገር ማድረጉ ራሱ የሚያስደነግጥና የሚያሳስብ ነው። እና እሱ ምን ነገር አለበት። ሌላው ደግሞ ቅድም የጠየቀው ጥያቄ እነዚህ ምንም ባክግራውንድ የሌላቸው ሰዎች ጥርቅምቅም ብሎ አሜሪካን ሀገር ውስጥ ትራንዚሽናል ገቨርመንት ሲፈራረሙ ያለ አሜሪካ ፍቃድ አይሆንም። ግልጽ ነው አቶ ጥበቡ፣ አቶ ጥበቡ እሱ ላይ ግልጽ ነው ሲሉ ግን በእርግጥ ያ ስለመፈጸሙ የዩናይት ስቴትስ መንግስት ይሁንታ ስለመስጠቱ ምንድን ነው ማስረጃው? አንተ ቤት ውስጥ መጥቶ ሰው ሊደነፋ አይችልም ፍቃድ ካልሰጠው። ጎረቤት ሊሳደብ አይችልም ፍቃድ ካልሰጠው። እና እንደውም መኮሰስ ነበረባት ይሄን ሁሉ ዙሬ ሳይ እኔ አዘነብ ኢትዮጵያ አሜሪካዊ በአሜሪካና በአፍሪካ መካከል ያለው ግንኙነት ለሁለቱም ጠቃሚ በሆነ ንግድ ላይ እንዲቀረጥ ቀናደፋ ያልኩ ሰው ነኝ። ብዙ ሰው አስተባበር ያለው እና ይሄ በጣም ያሳስበኛል። ከዛም አልፎ ደግሞ ቀጠናው ላይ ትልቅ ሰላም ሊያደፈርስ የሚችል መመነሻ የሌለው የሚያዘነግጥ ነው። መልካም አቶ ጥበቡ፣ እስኪ አሁን ደግሞ እርስዎ የሚያቀርቧቸውን መከራከሪያዎች የሚሞግቱ ሀሳቦችን መልከት ትናርግ ደጋግመው ወደ አካባቢው የተመላለሱትን የዩናይት ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጄፍሪ ፌልትማንን የቅርብ ጊዜ ጉዞ፣ ከዚያም ቀደም ብሎ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን የአፍሪካ ጉዞና ከጉዟቸውም በኋላ ሆነ በጉዟቸው ወቅት በሰጧቸው መግለጫዎችና አስተያየቶች፣ ቀደም ሲል እርሷ ያቀረቡትን ለመሰሉ ክሶችና ለአንድ ወገን ያደላ አቋም ነው የያዛችሁት ለሚለው በአስተዳደሩ ላይ ለሚሰነዘር ትችት ዩናይት ስቴትስ ለየትኛውም ወገን ያደላ አቋም እንደሌላት ኢትዮጵያ ሕዝቧ እርስ በርስ ወደሚተላለቅበት የከፋ አዘቅ እያመራች በመሆኑ ስጋት እንዳደረባቸው የሚወስዷቸውም እርምጃዎች ጦርነቱን እንዲያቆም ለማድረግ ሰላም እንዲመጣና የሕዝቡ ስቃይና ሰቆቃን እንዲያበቃ ነው ጥረታችን ሲሉ በተደጋጋሚ አጥብቀው ተከላክለዋል። እርስዎ ግን እንዲያውም ለሚሉት የከፋ አደጋ በር ከፋች የሆነ እርምጃ ኢትዮጵያን አስመልክቶ የተዛባ ፖሊሲ እያራመዱ ያሉት እያሉ ነው። በውጭ ጉዳይ መስሪያ ቤቱም ሆነ በባለስልጣናቱ የሚቀርቡትን መከራከሪያዎች ላለመቀበል ምክንያቱ ምንድን ነው? መጀመሪያ ነገር መታየት ያለበት እኔ በዚህ ካጭር እድሜ ውስጥ እንደዚ አይነት ሰላምና ሰላም እና ፍቅር ኢትዮጵያ ውስጥ አይቻላቅም። እንደዚ አይነት አንድነት አይቻላቅም። የኢትዮጵያ ህዝብ ችግሩን ለመወጣት ባንድ ላይ ባንድ መንፈስ ካለፉት ሶስት አመት ጀምሮ በጣም የሚገርም የሚያስደንቅ አንድነት ይዞ ቆሟል። በዚህ ላይ ደግሞ ከሀያ ሰባት አመት ጭቆና በኋላ በቃኝ አልፈልግም ብሎ የትፌሌ ፍንት ያለበትን መንግስት እንዲወጣ አድርጓል። አሁን ያን ተዘናደሩ ብላ አሜሪካ ራሱ አንደኛ ከኢትዮጵያ ህልውና ጋር ተጻራሪ እንዴት ተነጋገሩ ትላለች አሜሪካ። ምን አይነት አባባል በምን ቤዝ? ይሄ ዝም ብሎ የዲፕሎማሲ ጨዋታ ነው። ሰው ሲጣላ ቆዩ ተመካከሉ ይባላል። ግን አንዱ መቱ አንዱ ማጅራቱ ከመታ እስር ቤት ነው የገባው። ማጅራት ነው የመታው እና አሁን ያለውን ኮንፍሊክት የተጀመረው እንደዛ ነው። ኢትዮጵያ ህዝብ ከላይ እስከታች አውርዶታል። አልፈልግም በቃኝ በራሴ መኖር ፈልጋለሁ ብሏል። አሜሪካ መተው አለባት። አሜሪካ ነገር የአሜሪካ ታሪክ ራሱ ብትመለከተው ሲቪል ዋር የተነሳው ሳውዙ ስወረራቸው ነው። ምንድን ነው ያደረጉት? ተደራደሩ አላጥር አልተደራደሩ እስከ መጨረሻው ድረስ ነው አባረው የራሳቸው መንገድ ያስቀመጡት። የአሜሪካን መንግስት ተደራደሩ የማለት ሞራል ብቃት የላትም። ይሄ የኢትዮጵያ ህዝብ ውክልና ነው። ኢትዮጵያ ህዝብ ባለቤትነት ነው። ያ ራሱ መቀበል ያለብናል። እንደውም እሱ ሳይሆን የምታደርጊው ነገር ጠብ ነው የሚያመጣው። ውላ መከሰስ አለባት አሜሪካ። እኔ እንደ አሜሪካ ነው ማውራቱም፣ የአሜሪካን ሰላም ምትረብሽ ከሆነ የዓለም ሰላም የሚያበላሽ ከሆነ መከሰስ አለበት። እና ጭቅጭቁ እዛ ላይ ነው ያለበት። ይሄ ሰባት አሜሪካ ዲስ ጋይደድ ፖሊሲ ለቀጠናውና ለዓለም ከአሜሪካ ጥቅም ተጻራሪ የሆነው የሚለው ነው። እሱን ነው መገፋት ያለበት። መልካም አቶ ጥበቡ እንግዲህ ነኝህን ጥያቄዎች ኢትዮጵያ ሁኔታዎች ካልተለወጡ ወይም ውሳኔው ካልተቀለበሰ ከአጎዋ ተጠቃሚነት ዝርዝር ውስጥ የመውጣት እድል ይገጥማታል የሚለውን ቀን የተቆረጠለትን መቀጫ ጨምሮ ሌሎች በርካታ ጉዳዮችንም ቀደም ብለው በዚህ በቃል መልሱ ያነሷቸውን ሀሳቦች ያካተቱበትን ደብዳቤ በይፋ ልከዋል። እንዲያውም በዚያው ደብዳቤው እንደሚገልጹት ከሶስቱ አንዳቸው ጋር በዙም መነጋገሮን እና ያንንም የተከተለ ሀሳብ በግልጽ ማቅረብ መፈለገውን ይናገራሉ። በዩናይት ስቴትስ ምክር ቤት ላሉ ወዳጆቸው በሚል ለጠሯቸው የግዛቲቱ እንደራሴዎችና የምክር ቤት አባላት ያሳስቡ የሚል በሚኖሩበት ሜሪላንድ ክፍለ ግዛት ነዋሪ የሆኑ ኢትዮጵያውያን አሜሪካውያንም የማህበረሰብ ተጠሪዎች ብዙ ውስጥ ቦታ እንደደረሰት ይዘረዝራሉ። ምንድን ነው በተጨባጭ እነኚ የምክር ቤት አባላት እንዲያደርጉ እየጠየቁ ያሉት? አሁን ያሉት በእርግጥ ትክክል ነው ብለው ቢቀበሎት እንኳን ምንድን ነው የሚያደርጉት? ላይ የአሜሪካን ጥቅም ነው ለማራው የኢትዮጵያ ከአግዋ ውስጥ ዲል ሊስት ነው ስማ መውጣት አሜሪካንን ይጎዳል፣ ነው የምለው። እንዴት ብትለኝ የወደፊት ዕጣ ፋንታዋ የአሜሪካ ካፊጋጋ የተያያዘ ነው። ቻይና እየወሰደችባት ነች። አለምን ለሱ ለራሱ አግዋ ማሳያ ብትሆን በዚህ አሁን በበሬቱ ኮኦፕሬሽን ፕሮ አፍሪካ እንሽትም፣ አግዋ የዛሬ አምስት አመት ለእድሳት ሲቀርብ የእኛ እንሽትም እንደ ተጨማሪ ሆኖ ገብቶ አግዋን እንዲያድስ እየሰራ ነው ያ ማለት የአሜሪካ ጥቅም ራሱ ከኢትዮጵያ ጋር የተያያዘ ነው። ኢትዮጵያ ላይ የእኛም እንዲሰራ ከተደረገ ሊትራሊ አሜሪካ ያስቀመጠችው አፍሪካ ላይ ኢንቨስት ለማድረግ ስልሳ ቢሊዮን ዶላር ኢትዮጵያ ብቻ በአምስት አመት መቶ ቢሊዮን ዶላር ላ ማስቀመጥ ከመሄድ በፊት ወደ ኢትዮጵያ ከስር የተረጋ ሄልሳ ወረ አሜሪካ ጣፋንቶ አፍሪካ ላይ ያለው ድሏ የአፍሪካ ዳያስፖራው ማገዝ ነው። የእኛን ሞዴል አፍሪካ ዳያስፖራ ዲፕሊኬት እንዲያደርገው ማሳየት ነው። እንደውም አሜሪካኖች ስለአፍሪካ ያላቸው አስተሳሰብ ጨለማ ስለሆነ ሪስክ ነው ብለው ኪሳራ ሊመጣ ይችላሉ ይፈራሉ። እንዲመጡ የሚያደርግም የሚችለው ወደ አፍሪካ ዳያስፖራው ሲያሳያቸው ነው። እና ይሄ እሱን ነው እዛ ፖይንት ላይ ያስቀመጥኩ። መልካም እሱን ነው ማሳየት የምፈልገው። እንደ አሜሪካ አሜሪካ አፍሪካ ውስጥ ያላት ተሳትፎ ከቻይና እንዲበልጥ ፈልጋለሁ። እና እሱ እንዳይሆን ነው የሚያመቻቸው። በዛም አሜሪካ እየተሳሳተ መንገድ ላይ ያለችው ደብዳቤ ላይ ፋክቱ ነው የተነሳሁት። እኔ የፖለቲካ አቋም ኑሮኝ አይደለም ፋክቱን ነው ማራው፣ ሀቁ ነው እኔ። ምን ማለት የፖለቲካ ኢዲዮሎጂ የለኝም። ሰላም፣ ፍቅር፣ መረጋጋት ነው የምፈልገው። አይኖ ኢትዮጵያ ውስጥ ያለው ችግር ድህነት ነው። ድህነታችን ሊቀረጥ የሚችለው ባለ ገበያ ላይ ያለን ተሳትፎ ስናሳድግ ነው። ያንን የሚጻረር ትልቅም ይሁን ትንሽ መገፋት አለበት እና ሀቅ ነው። መልካም ሰፊ ውይይት ነው ያደረግ ነው። እርስዎ ይህን ተቃውሞ ያዘለ ግልጽ ደብዳቤ ያቀረቡላቸውን የምክር ቤት አባላት ምላሽ እንዳገኘን እናካትታለን የሚከተለውንም አቅጣጫ በምን በምንመለከትባቸው ውይይቶችም መልሰን እናገኘታለን። አቶ ጥበቡ አሰፋ ለአሁኑ ለሰፊ ውይይት ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም እንደዚሁ ለጊዜ ትልቅ ክብር እና ምስጋና አለኝ። በእንዲህ እንዳለ ግልጽ ደብዳቤው ከተጻፈላቸው የምክር ቤት አባላት አንዱ ሴናተር ክሪስ ቫን ሆለን በሰንብቻውን በሜሪላንድ ክፍለ ግዛት ከሚገኙ ትውልደ ኢትዮጵያ አሜሪካውያን ጋር በኢትዮጵያ ጉዳይ መነጋገራቸውና በተመሳሳይም የዩናይት ስቴትስ መንግስት ኢትዮጵያን አስመልክቶ በሚከተለው ፖሊሲ ዙሪያ በርካታ ቅሬታዎች መስማታቸው ታውቋል። አድማጮች ቀጠሮ በሰጠንበት ዝግጅት ቀጥተኛ ምላሻቸውን እናካትታለን። በሌላ በኩል የዩናይት ስቴትስ የሕዝብ ተወካዮች ምክር ቤት የአፍሪካ ጉዳይ ንዑስ ኮሚቴ ሰብሳቢ ካረን ባስ የአፍሪቃ ሀገሮች ምርቶቻቸውን ለዩናይት ስቴትስ ገበያ በማቅረብ ከቀረጥ ነጻ የሆነ ግብይት ተጠቃሚ እንዲሆኑ የሚያደርገው ቀደም ብለን በውይይቱ ያነሳ ነውን የአገዋ ስምምነት እንደ አውሮፓውያን የዘመን አቆጣጠር ከጥራን 2022 አንስቶ እንዲቋረጥ የሚለው ውሳኔ እንዲራዘም የሚፈልጉ መሆናቸውን ሰሞኑን ባወጡት መግለጫ ይፋ አድርገዋል። በዩናይት ስቴትሱ የእንደራሴዎች ምክር ቤት በተመሳሳይ ርዕሰ ጉዳይ ላይ አስተያየት የሰጡት ደግሞ የኦክላሆማ ክፍለ ግዛቱ እንደራሴ ሴናተር ጂም ኢንሆፍ ናቸው። የአውሮፓውያን ገና በዓል መቃረቡን በማስታወስ ነበር አጭር ንግግራቸውን የጀመሩት። በብዙ ምክንያቶች በተለየ ስሜት ስለማስባት አገር አሉ እዚህ ውስጥ ሌሎች ብዙ ልቦችም እንደዚያ መሆናቸውን አውቃለሁ። አሁን በብዙ ምክንያቶች በተለየ ስሜት ስለማስባት አገር ስለ ኢትዮጵያ በዚህ ዓመት ብዙ ጊዜ ተናግር ያለው አጠር ያለ ንግግር ለማሰማት ግን ከዚህ የተሻለ ትክክለኛ ጊዜ የለም። ችግሩ ወይም እየሆነ ያለው ውስብስብ ነው። ውስብስብ ያልሆነው ግን በሰው ልጆች ላይ እየደረሰ ያለው ስቃይና መከራ ነው። የምናወራው ስለ ህጻናት፣ ስለ ሴቶችና ስለ አረጋውያን ነው። በየቀኑ ስለሚሞቱ ሰዎች የዩናይትድ ስቴትስን የውጭ ጉዳይ መስሪያ ቤትን አቀራረ ቤቶች ሴናተር ኢንሆፍ ኢትዮጵያ ውስጣዊ ችግሮቿን ፈጥና ባለመቅረፏ ያለ አግባብ እየተቀጣች ነው። የአገዋ ተጠቃሚነቷን እንድታጣ የተወሰነውም ትክክል አይደለም ብለዋል። ኢትዮጵያ የረዥም ጊዜ ወዳጃችን ናት ያሉት ኢንሆፍ፣ ከጠቅላይ ሚኒስትር መለስ አስተዳደር ጊዜ አንስቶ ብርቱ ወዳጃችን ናት ሲሉ፣ ዩናይትድ ስቴትስ በያዘችው እርሳቸው የተሳሳተ ባሉት መንገድ የምትቀጥል ከሆነም ሊከተሉ ይችላሉ ያሏቸውን በርከት ያሉ ጉዳዮች ዘርዝረዋል። አድማጮች ቀደም ብሎ በውይይቱ የተነሱትንና ግልጽ ደብዳቤው የተጻፈላቸውን የምክር ቤት አባላት ምላሽ እንዳገኘን እናቀርባለን። ያሁኑን ግን በዚሁ አበቃን። መበደን እና እንግዳችንን አቶ ጥበቡን እናመሰግናለን። እያደመጣችሁ ያላችሁት በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማሪክ ብላችሁ ፈልጉን። በትዊተርም እንዲሁ ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ ወይም ሆርን አት ቪኦኤ ኒውስ ዶት ኮም ላይ ኢሜይል አድርጉልን። ያስተናገድኳችሁ ኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ዘገባ እንውሰዳችሁ። የልብ ጠጋኙ ማስታወሻል የልብ ቀዶ ጥገና በኢትዮጵያውያን የሕክምና ባለሙያዎች መሰጠት በጀመረ ባለፉት አራት ዓመታት ውስጥ በየዓመቱ እስከ መቶ የሚደርሱ የልብ ታማሚዎች በሀገር ውስጥ ያለ ምንም ወጪ ይታከማሉ። እነዚህን ውስብስብና አስቸጋሪ የቀዶ ሕክምና ከሚያከናውኑት ሐኪሞች መካከል አንዱና በኢትዮጵያ የልብ ሕክምና ማዕከል የሚሰሩት ዶክተር ፈለቀ አግዋር እስካሁን በግላቸው 312 ስኬታማ የልብ ቀዶ ጥገና ያከናወኑ ሲሆን ከእነዚህ ውስጥ እጅግ ፈታኝ የነበሩትና በስኬት የተጠናቀቁ የቀዶ ጥገናዎችን የሚተርግ የልብ ጠጋኙ ማስታወሻ የሚል መጽሐፍ አሳትመዋል። ስመንሽ የቆየ በመጽሐፉና በኢትዮጵያ የልብ ቀዶ ጥገና አሁን ያለበት ደረጃ ዙሪያ ከዶክተር ፈቃደ ጋር ቆይታ አድርጋለች። አድማጮች ይህንን ዝግጅታችንን ከዚህ ቀደም በእሁድ ምሽት ፕሮግራማችን አስደምጠናችሁ ነበር። ለዛሬ በድጋሚ እንደሚከተለው አሰናድተነዋል። እስቲ ወደ ኋላ መጀመሪያ መለስ ስላደርግህና እንግዲህ ለበርካታ ዓመታት ኢትዮጵያ ውስጥ የልብ ቀዶ ጥገና ማግኘት የሚፈልጉ ሰዎች ወይ በውጭ ሀገር መታከም አለባቸው፣ አለበለዚያ ደግሞ ከውጭ ባለሙያዎች እስኪመጡ መጠበቅ ነበረባቸው እና ያ ጊዜ ምን ያክል አስቸጋሪ ነበር? እንግዲህ የልብ ቀዶ ጥገና ስንል ምን ማለት ነው? የደም ዝውውርን ልብንና የሳንባን ስራ ተክቶ ለሚሰራ ማሽን በመስጠት ልብና ሳንባን በማቆም ልብን ከፍቶ የልብን ችግር መፍታት ማለት ነው። ከዚያም ልብን የማስነሳት፣ ልብና የሳንባን ስራ ወደ ቀድሞ የመመለስ፣ የደም ዝውውርን መመለስ፣ ከዚያም ደረት መዝጋት ማለት ነው። ይህ ኮንቬንሽናል ኦፕነር ሰርጀሪ እንለዋለን እና በፊት የነበረው ጊዜ የመጀመሪያው አቅም ያላቸው ሰዎች በራሳቸው ጊዜ ችግራቸውን ከተረዱ በኋላ እና ይህ ሰርቪስ እንደሌለ ሲያቁም ይሄደዋሉ። ሁለተኛው ግሩፖች ደግሞ በሀገር ውስጥ በተለያየ መንገድ በተለይ የልብ በሽተኞችን ታካሚዎችን በመለየት ወደ ተለያዩ ቦታዎች ወደ እስራኤል፣ ወደ አሜሪካ፣ ወደ እንግሊዝ በመላክ የልብ ቀዶ ጥገና በነጻ የሚያገኙበት መንገድ ይመቻችል ነበር። በሶስተኛ ደረጃ ደግሞ የነበረው በተለይ በግሪጎሪያን ካላንደር ሁለት ሺህ ዘጠኝ ጀምሮ ታውዘን ናይን የልብ ማዕከል በኢትዮጵያ ከተመረቀበት ጊዜ አንስቶ በተለያዩ ዓለም የሚኖሩ የልብ ቀዶ ጠጋኝ ቡድኖች ሙሉ እቃቸውን የሚያስፈልገውን እቃ ይዘው በመምጣት በፍላይ ኦቨር ሚሽነሪስ እየመጡ ለአምስት ቀንም ለአስር ቀንም ሰርተው በመሄድ ከዛ በኋላ ደግሞ ከሄዱ በኋላ በእኛ ሀገር ባለሙያዎች ካርዲዮሎጂስቶች አካሚዎች ፎሎ ይደረጋሉ ማለት ነው እና ነገር ግን ይሄ በጣም በጣም በጣት ለሚቆጠሩ ሰዎች የሚደርስ ሰርቪስ በመሆኑ ብዙ ሰዎች ይህንን እድል በመጠበቅ ወይ ህይወታቸው ያልፋል አሊያም ደግሞ በሽታ ወደ ከፋ ደረጃ ደርሶ የተለያዩ ችግሮች ውስጥ ይወድቃሉ። ለምሳሌ እንደ ስትሮክ፣ እንደ ሊምፕ አምፑቴሽን ወይም ደግሞ የእግር መቆረጥ እንዲሁም በተለይ ሃርት ፌለር የምንለው ስቴጅ ላይ ይገባሉ። በአጠቃላይ ብዙ ዜጎች ህይወታቸው ሲያልፍ ማየት ብቻ ነበር የነበረው እና ከሁለት ሺህ አስራ ሰባት ጀምሮ ነው እንግዲህ ሎካል ቲም ሙሉ ለሙሉ በሙሉ ኢትዮጵያውያን አሁን ያልኩልሽ ሙሉ ቡድን ያለው ሎካል ቲም በኢትዮጵያ የኦፕን አርት ሰርጀሪ ኮንቬንሽናል ኦፕን አርት ሰርጀሪ ላውንች የተደረገው ማለት ነው። ህክምና በዚህ መልክ ሀገር ውስጥ እንዳይሰጥ አስቸጋሪ ያደረገው ነገር ምን ነበር? በመጀመሪያ ደረጃ የልብ ቀዶ ጥገና ለመስራት የሚያስፈልግ ሴት አፕ ሊኖር ይገባል። የልብ ቀዶ ጥገና ዩኒክ ነው። ለምሳሌ የአንጎል ሰርጀሪ በማንኛውም ሰርጀሪ ክፍል ሊሰራ ይችላል። የሆድ የጎይተር ወይም ደረት ውስጥም ሆኖ ልብን የማይነኩ ሰርጀሪዎች ያለን እነዛ ሴታፖች ሊሰሩ ይችላሉ። ነገር ግን የልብ አሁን ምልሽን ኮንቬንሽናል ኦፕን አርት ሰርጀሪን ግን ለመስራት የሚፈልገው ሴታፕ አለ። ያ ቴክኖሎጂ የተገጠመለት የኦፕራሲዮን ክፍል እና ያንን ሰፕላይ የሚያደርግ ሚኒት ባይ ሚኒት፣ ሰከንድ ባይ ሰከንድ፣ ሁሉንም ያው ልብ ማለት ላይፍ ማለት ስለሆነ ያንን ሙሉ ለሙሉ ያሟላ ሴታፕ በሀገራችን አልነበረም። ያንን ሴታፕ ለመጀመሪያ ጊዜ በኢትዮጵያ ልብ ማዕከል ለመጀመሪያ ጊዜ ኢትዮጵያ ውስጥ ይህንን ያሟላ ተቋም በሁለት ሺ ዘጠኝ ግሪጎሪያን ካላንደር ነው የተቋቋመው። በሁለተኛ ደረጃ ይህንን ሴታፕ ብታቋቁሚም፣ ይሄ ሴታፕ ቢኖርሽም ሙሉ እውቀት ይፈልጋል። ከልብ ቀዶ ጥገና ጀምሮ እንዳልኩሽ፣ ካርዲዮሎጂስት ያዋለን ድሮም አለን አሁንም አለን። ከዛ በመቀጠል የኦፕራሲዮን ክፍሉ ብዙ እውቀቶች አሉት። የልብ ቀዶ ጥገና ሰመመን ሰጭ በራሱ ሌላ ራሱ የቻለ አንድ ቡድን ነው። የልብና የሳምባን ስራ ተክቶ የሚሰራውን ማሽን ራን የሚያደርግ አንድ ሌላ ፐርፊዥንስት የሚባል ሌላ እውቀት ነው። በጽኑ ታማሚ ክፍል ውስጥ ሌላ እውቀት ይፈልጋል። ኢንቴንሲቭ ኬር ዶክተር እንላቸዋለን። ከዛ ባሻገር በዚህ በአጠቃላይ በልብ ህክምና ዙሪያ ላይ ትሬንድ የሆኑ ነርሶች በጣም ይፈልጋል። እንዳልኩሽ ቅድም ብዙ ቴክኖሎጂ ብዙ ማሽን ስላለ ደግሞ ባዮ ሜዲካል ኢንጂነሮች በነዚህ በልብ ሕክምና ላይ በምንጠቀምባቸው እቃዎች ላይ ዌል ትሬንድ እንዲሆኑ ያንን መሳሪያዎች ሲበላሹ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ቦታው ላይ ሆኖ ሜንድ ማድረግ የሚችሉ ባለሙያዎች ይፈልጋል። በአጠቃላይ እነዚህ እውቀቶች ሳይሟሉ ለረጅም ጊዜ ኢትዮጵያ ውስጥ ቆይተዋል። እንዳልኩሽ ያ ቀን ሁለት ሺ አስራ ሰባት ሰኔ አምስት መሆን ነበረበት። ሰኔ አምስት ቀን ለመጀመሪያ ጊዜ እኔ በመመራው የልብ ቀዶ ጠጋኝ ኢትዮጵያን ቲም ለመጀመሪያ ጊዜ ያለምንም ፈሪንጅ ፕሬዘንስ በልብ ማዕከል ውስጥ ኮንቬንሽናል ኦፕን ሀርት ሰርጀሪ ለመጀመሪያ ጊዜ ላውንጅ ተደርጓል። ከዛ ጊዜ በኋላ እንግዲህ ብዙ ተሰርቷል። እኔ ብቻዬን አሰሊድ ሰርጅን እንግዲህ ዛሬ ላይ ሶስት መቶ አስራ ሁለት ኮንቬንሽናል ኦፕነር ሰርጀሮችን ሰርጃል። እንግዲህ አሁን በነገር ከን መሰረት የዛሬ አራት አመት ወይም በኢትዮጵያ አቆጣጠር ሁለት ሺ አስር አመተ ምህረት ላይ ነው የመጀመሪያውን የልብ ቀዶ ጥገና አሁን የገለጽካቸውን ነገሮች ባሟላ መልኩ በሀገር ውስጥ አንተ በምትመራው የሕክምና ቡድን አገር ውስጥ መካሄድ የቻለው እና ለመጀመሪያ ጊዜ በዚህ መልኩ መስጠት መቻሉ ምን አይነት ስሜት ነበረው? በሰዓቱ በጣም ከባድ ስሜት ነበረው። ምክንያቱም ያንን ውሳኔ መወሰን በራሱ ያስፈራል። እውነቱን ለመናገር ያንን ሁለት ሶስት ሳምንት መርሳት ይከብደኛል በህይወቴ። ቪቱቱን አካሄደን። ቀኑ ሲደርስ እኔ ብዙም በሰርጀሪው ላይ ሳይሆን ስጋቴ ሲስተሙ ላይ ችግር ከተፈጠረና ፌል ካረግን በተለይ በእኔ ላይ የሚመጣው ጫና ከባድ ነው። ምን ጥያቄ የለውም። ሙያን ማል እስከ ማጣት ድረስ ሊሆን ይችላል። በዛ ላይ የመረጥናት ታካሚ የህግ ባለሙያ ነች፣ የአዲስ አበባ ነዋሪ ነች፣ ባንክ ውስጥ የምትሰራ ነች። እና ይሄ ደግሞ የበለጠ ጫና ውስጥ የሚከታይ ነበር። ኤኒዌይስ ያ ቀን ከፈጣሪ ጋር ሁሉም ነገር በሰላም አለፈ። የዚች ልጅ ህይወት በዛ ቀን ሰርጀሪው ትልቁ ሆኖ ሳይሆን በዛ ፈተና ውስጥ ያለፉ ባለሙያዎች ይቻላል የሚለውን ለሌሎች ባለሙያዎች መንገድ ሆኑ። ከዛ በኋላም በድፍረት በኢትዮጵያውያን እውቀት አምና አንድ ልቧን የሰጨች ታካሚ ለብዙ መቶዎች ህይወት መዳንና ለብዙ መቶዎች ዛሬ ላይ ለመሰራት የሚያስችል መሰረት ጣለች ማለት ነው። እና ያ ቀን ትልቅ ቀን ነው። አሁን ያልካት ታካሚ ከታከመች እና የመጀመሪያው ቀዶ ጥገና ከተደረገ አራት አመት ሆኖታል። ከዛ ወዲህ ማዕከሉ ምን ያክል አገልግሎት ሰጠ? ምን ያክል ታካሚዎች በዚህ ማዕከል ውስጥ ተጠቃሚ ሆነዋል? በልብ ቀዶ ጥገና ብቻ አሁን በማወራው ኮንቬንሽናል ሀርት ሰርጀሪ በምንለው ወይም ደግሞ ደረትን ከፍቶ የልብ ዝውውርን ለማሽን ሰጥቶ ልብን ከፍቶ የልብ ቀዶ ጥገና በመስራት ሂደት ከዛ ጊዜ በኋላ በልብ ማዕከሉ በአመት ውስጥ በአቨሬጅ ከሰባ አምስት እስከ መቶ የልብ ቀዶ ጥገናዎች ይሰጣሉ። በነፃ ነው ህክምናው የሚሰጠው በማዕከሉ? አዎ የልብ ማዕከል በኢትዮጵያ ሙሉ ለሙሉ የተቋቋመው በነፃ ሰርቪስ ለመስጠት አስሎካል ኤን ጂ ኦ በመሆኑ ሙሉ ለሙሉ ሰርቪሱን የሚሰጠው በነፃ ነው። እንግዲህ ቀደም ስል የጠቀስክልን የመጀመሪያዋ የልብ ቀዱ ጥገና ህክምና የተደረገላት ታማሚን ጨምሮ ሌሎች በእነዚህ በአራት ዓመታት ጊዜ ውስጥ ያጋጠሙህን ከባድም ብላ ገለጽካቸውን የቀዱ ጥገና ሂደቶች እና ሌሎች ታሪኮችን ያካተተ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ጽፈሃልና እስኪ መጽሐፉን ለመጻፍ መነሻ የሆነ ምንድን ነው? መጽሐፉን ለመጻፍ ያነሳሳኝ ብዙ ምክንያቶች አሉ። ነገር ግን በዋነኝነት እኛ ሀገር ውስጥ በዚህ መንገድ በተለይ አንድ አዲስ ኤሪያ አዲስ ሰርቪስ ሲጀመር ያጋጠሙ ተግዳሮቶችን በተለይ ከታሪኩ ባለቤት ከራሱ መጽሐፍ የተለመደ አይደለም። በተለይ ደግሞ በህክምና ባለሙያ ላይ ችግሮች ባሉበት ሁኔታ እነዛ ያ ያልተሟሉ ብዙ ነገሮች ባሉበት ሁኔታ እነዛ በጣም ብዙ የሚያስፈሩ ነገሮች ባሉበት ሁኔታ ነው ሶስት መቶ አስራ ሁለት እና ከዛ በላይ ሰርጀሪዎችን ሰራሁ እና እነዚህን በሰራሁባቸው ጊዜዎች እነዚህን የመረጥኳቸውን አስራ ሰባት ታሪኮች ለመጽሐፍ የፈለኩት ነገ፣ በተለይ ታዳጊዎች፣ ነገን የሚያልሙ ልጆች ይህንን መጽሐፍ ሲያነቡ አንደኛ ነገር የውሳኔን አሰጣጥ ጥበብ ያህሉ ብዬ አስባለሁ። በዚህ ሙያም ሊሆን ይችላል በሌላ ሙያም ላይ የሚሰማሩ ሰዎች የውሳኔ አሰጣጥ ድፍረቴን እንዴት እንደደፈርኩ እነዛን ሰርጀሪዎች ለመስራት እና ሰርጀሪዎቹ ተካሄዱበትን ድባብ የሚጠቅስ ነው እና በአንድ ወቅት ከአንድ ትልቅ ጓደኛዬ በተለይ አንዳንድ ትልልቅ ነገሮች ኩላሊት የወደቀበት ሰው የልብ ቀዶ ጥገና ስታደርግ የዘጠና አመት የሮይተርሱን ጋዜጠኛን ጸጋዬን፣ ስትሰራው እናውቃለን በሚዲያ ያንን የልብ ውስጥ ጥይ ትልቁን ራይት ቬንትሪክል የበቀለውን ስትሰራ፣ እንደዚህ አራት የደም ቧንቧዎችን ስንከፍት ልብ ሳይቆም ሳንባ ሳይቆም ልብ እየመታ ስሰራ ሰርጀሪዎችን ያውቃሉ። በሐኪም ፔጅ ላይ ምናምን ሲጻፍና ለምንድን ነው ግን እንደዚህ ከታካሚዎች ተሞክሮ ጋር እያገናኘ እንደው ለታሪክም እንዲቀመጥ ሰብአዊ በሆን መንገድ ብጽፈው ደስ ይለኛል ሲለኝ ያኔ ነው ይሄ ሀሳብ የተወለደው። የዛሬ ዓመት ከስድስት ወር አካባቢ ነው። ና የመጀመሪያውን ታሪክ ጽፍ ያደርጉኝ ና። በተለይ እንዳልኩች ሴሌክቲቭ ትውልድን ያወያያሉ ያነጋግራሉ ብዬ ያመንኩባቸውን መርጬ ጽፍያቸዋለሁ ማለት ነው። እንዳልከው ለትውልድ የሚተላለፉ እናም ደግሞ ታሪክ ሆነው የሚቀመጡ ታሪኮችን የያዘ መጽሐፍ ነው ያቀረብከው እና እንደ ምናልባት በመጽሐፉ ውስጥ ካካተትከው የማትረሳው የቀዶ ጥገና ሂደት ይኖር ይሆን? አሁን ምናልባት ለአድማጮቻችን የምታካፍለን። ሁሉም ስለማልረሳቸው ነው የጻፍኳቸው ግን ከሁሉም ግን ልረሳው ማልችለው ግን የሀያ ሶስት አመቱን ወጣት እንዳልካቸውን የዛሬ አመት የሰራሁት ቤንታል ፕሮሲጀር የሚባለው በእኛ በልብ ቀዶ ጥገና ትልቁ የሚባለው የሀርት ሰርጀሪ ነው እና አስር ሰዓት የፈጀብኝ የልብ ቀዶ ጥገና ነበር። ጠዋት ሁለት ሰዓት ገብተን ማታ አንድ ሰዓት ከምናምን አካባቢ የወጣንበት ይህንን ልጅ ማርፋን ሲንድሮም በሚባል ወይም ደግሞ ሲበዛ ቁመታቸው ሰውነታቸው ረጅም የሚሆኑ ሰዎች ናቸው። ነገር ግን የልብ ችግራቸው ዋነኛው ከልብ ላይ የሚነሳው ትልቁ የደንቧንቧ አውርታ የምንለው የደንቧንቧ ቧንቧ መሆኑ ቀርቶ ወደ ፊኛነት በመቀየር ተለጥጦ ወይ በመፈንዳት አሊያም ደግሞ ዲሴክሽን በመሰንጠቅ ነው ህይወታቸው እንዲያልፍ የሚያደርገውና ይሄ የሀያ ሶስት አመት ወጣት እንግዲህ፣ ይህንን የደም ቧንቧ ከሰላሳ ሚሊሜትር በታች መሆን የነበረበት የደም ቧንቧ ዘጠና ሚሊሜትር ሆኖ ነው የመጣው እና ያንን የደም ቧንቧ በሙሉ አውርታውን በመቀየር በአጠቃላይ ከልብ ከሚነሳበት ጀምሮ እስከ የመጀመሪያው የአውርታ ብራንችንግ እስኪጀምር ድረስ ያለውን የደም ቧንቧ በሙሉ በመቀየር እና የልብን የደም ቧንቧ እንደገና በተፈጥሮ የደም ቧንቧ ላይ በማንሳት በአርቲፊሻል ኮንዲቱ ላይ የመቅጠሙ ስራ ፕሮሲጀር ነው የሰራሁት። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳያስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም።